በዋሽንግተን ዲሲና በአካባቢዋ የሚኖሩ የኢትዮጵያ አየር መንገድ የቀድሞ ሰራተኞች የቀድሞ ባልደረቦቻቸውንና በቢሾፍቱ አደጋ ሕይወታቸው ለጠፋ ተሳፋሪዎች የጸሎትና የመታሰቢያ ስነስርዓት አዘጋጅተው በአሁኑ ሰዓት እየተከናወነ ይገኛል። በቨርጂኒያው ኮሎምቢያ ፓይክና ሳውዝ ሃይላንድ መንገዶች ላይ በሚገኘው የኢትዮጵያ ማህበረሰብ ድርጅት ውስጥ ዝግጅቱ እየተካሄደ ያለው በዋሽንግተን ሰዓት ከሰዓት በኋላ ከሁለት ሰዓት እስከ አራት ሰዓት ሲሆን አዲስ አበባ ላይ ደግሞ ከምሽቱ አምስት ሰዓት እስኪሆን ይቀጥላል። አስተባባሪዎቹን ሰለሞን አባተ ያነጋግሯቸዋል። በበጌራ ወርቅ እኔ የቀድሞ የኢትዮጵያ አየር መንገድ የበረራ አስተናጋጅ ነኝ። እኔ አቶ ገነና አበበ ይባላለሁ። በኢትዮጵያ አየር መንገድ የትራንስፖርት ክፍል ፎርማን የነበርኩ ነኝ። እ አቶ ስመኝ ፍሮ ይባላለሁ በ ኢትዮጵያ አየር መንገድ የአውሮፕላን ጥገና ባለሙያነት ስሰራ የቆየው ነኝ። እንዲሁም በስልጠናው ክፍል ውስጥ ሳገለግል የቆየሁኝ ነኝ። አቶ ስመኝ፣ እርስዎ የቴክኒክ ክፍሉ ሰራተኛ ኖት እና እንደዚህ አይነት አደጋ አየር መንገዱ ላይ ሲደርስ እንደ ቴክኒክ ባለሙያ ምንድን ነው የሚያስቡት? ይሄ ጄት ቀደም ብሎ በቴክኒክ ባለሙያዎች ታይቶ እንዲህ አይነት ችግር ሊያስከትል እንደሚችል አይገመትም ነበር ወይ? እንግዲህ እንደ ቴክኒክ ባለሙያነቴ አንድ አውሮፕላን ከየትም ቦታ እንደመጣ የመጀመሪያ የሚደረገው ነገር ቅድመ ፍተሻ ነው የሚደረግለት። ምን አይነት ችግሮች እንደነበሩት ሂስትሪውን በፍላይት ላይ የነበሩትንም መሬት ላይ ከደረሰ በኋላም አዲስ የመጣም ካለ ስፔሻ እንደዚህ አይነት አውሮፕላኖች ደግሞ ሲሆኑ ቴክኖሎጂውን የዋጃቸው አውሮፕላኖች ናቸው። ከፍተኛ ቴክኖሎጂ አላቸው። ስለሆኑ ሁሉ ነገሮች ዲስፕሌይ ያደርግልሃል፣ እና እነሱን ምርመራዎች ይፈተሻሉ። ወካ ራውንድ የሚባል አለ። እያንዳንዱን የኤርክራፍቱን ዙሪያ ገባውን ትመለከትና ምንም ችግር የለበትም ብለህ ስትፈርም ነው ኤርክራፍቱ ሪሊዝ ይፈረምለታል። ለመብረር ብቁ ነው ተብሎ ማለት ነው። ለመብረር ብቁ ነው ተብሎ ሪሊዝ ይባላል። ቴክኒካል ሪሊዝ ይባላል። ፊርማ ይፈር ከፓይለቶቹ ጋር ተነጋግረን ፊርማዎች እንፈራረማለን። ብቁ ነው የሚለው እንደሱ ከሆነ በኋላ ነው ወደ በረራ የሚወጣው። ያንን ነገር ለማድረግ ግን በእያንዳንዱ ዶክመንትን ባቀናጀ መልኩ ፍተሻው ይከናወንለታል እና የመጀመሪያ ጥያቄ የሚመጣብኝ ነገር ስፔሻሊ አሁን ስታስበው ብዙዎች ሰዎች ላይ ገምተው ይችላል የአዲስ አበባ የከፍታ መጠ ሰባት ሺ ጫማ ነው። ኤርክራፍቶ የደረሰበት ወደ ስምንት ሺ ጫማ አካባቢ ነው። ብዙም አልበረረም፣ ብዙም ከፍታ ላይ አልወጣም እና ከፍተኛ ብቃትንም የሚጠይቅ ነው። ፓይሎቶ አራት መቶ ሜትር ላይ ነው ነው የነበረው የተባለው ሲወድቅ ማዘንበር ጀምሩ ዶግስ ለማድረግ በሜትር ለመናገር ብዬ ነው እንጂ ል። እሺ አዎ። እና እዛ ላይ ማለት ከፍተኛ ብቃታቸውን የሚጠቀሙበት ነው፣ የፓይለቶቹ ወይም ካፒቴኖቹ። ምክንያቱም ከመሬት የመልቀቂያውና ወደ ኖርማል ክሩዝ አልቲቱድ የሚባለው ወይም ሌቭል የሚበርበት ቦታ ላይ ለመግቢያት የሚደረገው ከፍተኛ ጥንቃቄና በየ ሽርፋፊ ሰከንዶች ውስጥ ትልቅ ውሳኔን የሚጠይቅበት ሌቭል ነው። በስልጠናውም ላይ ይህን ነገሮች በደንብ እንደሚያከናውኑ እርግጠኛ ነኝ። ምክንያቱም ሲሚሌተር አለን። በሲሚሌተሮቹ ላይ ከፍተኛ ብቃታቸውን ከጨረሱ በኋላ ነው። ምክንያቱም ዝም ብሎ ካፕቴን ሌቭል ላይ አይደረስም። በየፍላይቶቹ ላይ ኮፓይለት ደረጃ ላይ ታልፎ ነው ወደ ታች እንደገና ተመጥቶ ልምዱን ካካበተ በኋላ ነው ካፕቴን የሚሆኑ እና ብቃታቸውን እንደሚጠቀሙ እርግጠኛ ስለመሆን ከምን ይመጣ የሚለው ራሱ በጣም የሚያስደነገጠኝ ምክንያቱም ከመሬት ላይ ተፈትሾ እንደሚነሳ ሙሉ እምነት አለኝ። እርግጠኛ ነኝ ቴክኒክ ሰዎቹ በምንም አይነት ሲቹዌሽን ቢሆኑ ኤርወርዝ እንለዋለን እኛ ለአየር ብቁ ያልሆነን ኤርክራፍት እንደማይለቁ አውቃለሁኝ። ግራውንድ ይደረጋል። ከቴክኒክ ጋር በተያያዘ አዲስ ኢንኮርፖሬት የተደረገ ነገር ካልሆነ ከኤርክራፍት ብቃት አንጻር ይፈጠራል ብዬ አላምንም ነበር። ምክንያቱም አሁን ስታስበው ሰቨን ስሪ ሰቨን ማክስ የተባለው አውሮፕላን አዲስ ቴክኖሎጂ ነው። እኔ ከዳታው ምርመራ ውጪ ቅድመ ትንበያ መስጠት ባይሆንብኝም፣ አዲስ ቴክኖሎጂ ሲመጣ ማኑፋክቸረሩ የቻለውን ያህል ኢንፑቶች ሰጥቶ ቴስት ያደርገዋል ኤርክራፍቱን ያ ማለት ግን መቶ ፐርሰንት ከእንከን ነፃ ነው ማለት ግን አይደለም የትኛውም ቴክኖሎጂ ሲመጣ አምራቹ ማንኛውንም ነገር ፈትሾ ያቀርባል ግን ለከስተመሩ ደግሞ ኢንፑት እንዲሰጠው ደግሞ ሪኮስት ያደርጋል የሚቀጥማችሁ ነገር ንገሩ ይላል ያ ማለት ምንድን ነው መቶ ፐርሰንት ፐርፌክት አይደለም ማለት ነው አዲስ ቴክኖሎጂ ሲመጣ እንኳን አዲስ ቴክኖሎጂ ይቅርና አስር አመትና አስራ ሁለት አመት የበረረም አውሮፕላን ወይም ቴክኖሎጂ ላይ የቆየ ነገር ቢኖር ኢንፑቶች ወስዶ ኮሬክሽኖች ይስተካከላሉ ለዛ ነው ምንድን ነው የሚሉት ኤርወርዚነስ ዳይሬክቲቭ ይባላል ኤዲዎች ይባላሉ በረራን የሚከለክሉ ዶክመንቶች ናቸው ካልተሰራ ስራው እንዳይበር የሚከለክሉ እነዚህ ከአስር ዓመት በኋላም ሊወጡ ይችላሉ ምክንያቱም ከአስር ዓመት በኋላ ችግሮቹ ተገኝተው ማለት ነው ከሴናሪዎች በኋላ ነው ኢምፕሩቭመንቶች የሚከናወ ማሻሻያዎች የሚ ማሻሻያዎች የሚመጡት አንዳንድ ወይም ደግሞ ገጠመኞች ከገጠሙ በኋላ ነው የሚስተካከለው። ስለዚህ ያ የማስተካከል ነገር ቀድሞ እንዳሉት ለበረራ ብቁ ነው ተብሎ ጀቱ ተለቆም ቢሆን እንዲህ አይነት ዋጋ እስኪያስከፍል ድረስ ሊደርሱ የሚችሉ ክፍተቶች ሊኖሩ ይችላሉ ማለት ነው። ከቴክኖሎጂው አንጻር አሁን ሊኖሩ ይችላሉ እና ይህን እንግዲህ አሁን ከሚመጣው የብላክ ቦክስ የተባለው ወይም ዲኤፍዲአር ወይም ቮይስ ሪፖርት ወጥተ ወስደዋል የመረጃ ባል ነው የሚታወቁት። እነሱ እንግዲህ ከመጀመሪያው ጀምሮ ያሉትን ነገሮች የእያንዳንዱን እንቅስቃሴዎች የሚነግሩ ነው። ዴይፍ ዲያር የተባለው የእያንዳንዱን እንቅስቃሴዎች ምን ተከናውኖ ነበረ የሚለውን ዲጂታል በሆነ መልኩ የሚያቀርብ ነው። ምን አክሽን እንደወሰደ ፓይለቱ ፓይለቱ በወሰደው አክሽን ውስጥ እያንዳንዱ ነገሮች ምን ምላሽ እንደሰጡ እቃዎቹ ራሳቸው ለታዘዙት ነገር ምን ምላሽ እንደሰጡ ሪፖርትን የሚያወጣ ነው እና ከዛ መረዳት እንችላለን። ግን እንደ ቅድመ ትንበያ እንዳይሆንብኝ እንዳልኩት መሬት ላይ ካለ ከቴክኖሎጂ ባሻገር ከኛ ሰዎች ጋር እንተን ይኖራል ብዬ እንደማመን በጣም ይቸገራለሁ ያሉትን ጥንቃቄዎች ስለማወቃቸው። ወይዘሮ ክበ በስቲ ወደ እርስዎ መለስ ስልበል፣ መቼም የበረራ አስተናጋጆች ስራ እጅግ በጣም ከባድ እጅግ በጣም አድካሚ እንደሆነ ለማንም የተሰወረ አይደለም በረራ ላይ ያላችሁ ከምትሰጡት አገልግሎት በተጨማሪ የምልልሱ ሁኔታ የምታርፉበት የምትሄዱበት ጉዞ መንገዱ ራሱ አድካሚ እንደሆነ ይታወቃል። ዝም ብሎ መንገደኛ ራሱ ደክሞ የሚሄድበት ጉዞ ነው የበረራ ጉዞ። ከዛ በተረፈ በተለይ የኢትዮጵያ አየር መንገድ በበረራ ላይ ባለው መስተንግዶ ከብዙ አየር መንገዶች በበለጠ ሁኔታ የሚመሰገን የቤተሰብ አይነት ስሜት እንዲሰማው መንገደኛ የሚያደርግ መስተንግዶ እንዳለ ነው የሚታወቀው። ይህም ሆኖ እስከዚህ እስኪደርስ ድረስ ህይወታችሁን ጭምር ላደ ጋ አቅርባችሁ ነው የምትሰሩትና፣ በረራ ላይ እያላችሁ ተሰምቷችሁ ያውቃል? እንዲህ አይነት ሁኔታ ሊፈጠር ይችላል ብላችሁ የምትሰጉበት ጊዜ አለ? አዎ ይኖራል። ብዙ ጊዜ ታስባለህ። በተለይ ቴክ ኦፍ ላይ ላንዲንግ ላይ አንዳንድ ጊዜ መጸለይም ሁኔታ ይኖራል። ታስበዋለህ እና ሁሌም የምታስበው ነገር ነው። ለመሆኑ እርስዎ በኢትዮጵያ አየር መንገድ ባልደረባነት በቆዩበት ጊዜ እንደዚህ አይነት የደረሱ አጋጣሚዎች የሚያስታውሱት አለ? በቅርብ የነበረ በቅርብ የማስታውሰው በአደጋ ቤይሩት ላይ በተከሰከሰ ጊዜ እኔ እዛው ሰራ ነበረ። በሰአቱ አየር መንገድ ውስጥ ኢትዮጵያ አየር መንገድ በምሰራ ሰአት ነው ቤይሩት ላይ አክሲደንት ነበረ እሱ የተፈጠረው። እኔ ዛ እየሰራሁ ነው። እሱን በቅርብ አስታውሳለሁ። በቅርብ የምታውቋቸው ባልደረቦቻችሁ አሉ? በግለሰብ ደረጃ የምታውቋቸው በዚህ የተጎዱ? ያው በስራ ደረጃ አብሮ በመስራት አብሮ በመብረር ሳራን አውቃታለሁ እና በተጨማሪም ካፕቴን ያሬድን አብሬው በመብረር አውቀዋለሁ። እንዴት ነበሩ እነዚህ ሰዎች? በሚገርም ሁኔታ ሁለቱም እጅግ በጣም ጥሩ ሰዎች፣ በጣም ሰው አክባሪ፣ ትሑት የስራ ሰዎች ነበሩ። እንግዲህ እጅግ በጣም ያሳዝናል። ከብቃት አኳያ ካፕቴን ያሬድ ሊጠረጥሯቸው የሚችሉበት ሁኔታ አለ። እኔ እንግዲህ ማውቀው በፍጹም እንዲህ አይነት ብሳቸውን ብቻ ሳይሆን አብዛኛው የኢትዮጵያ አየር መንገድ ፓይለቶች እጅግ በጣም የተመሰገኑ በጣም በከፍተኛ ትሬኒንግ አልፈው ለዚህ የሚደርሱ ናቸውና ብዙ ጊዜ ዋናውም፣ አንደኛው በዓለም ዙሪያ የኢትዮጵያ አየር መንገድ የሚታወቅበት ሴፍቲ ሪካርዱ ነው። ያ ደግሞ እንግዲህ የደህንነት ታሪኩ ማለት ነው። የደህንነት ታሪኩ አንዱ የሚታወቅበት እሱ ነው እና ያም ካለው ትሬኒንግ እና ከፓይለቶቹ ብቃት የተነሳ ነው ብዬ አምናለው። ጠቃላይ የአየር መንገዱ ሰራተኛ እጅግ ጠንካራ ሰራተኛ በብዙ ስልጠናዎች አልፎ የሚመጣ ነው እና በካፕቴን ያሬድ ብቃት ተማመናለሁ። የኢትዮጵያ አየር መንገድ ምን ያህል ሀያል አቅም እንዳለው ምን ያህል ክብርና መታመንን እንዳፈራ ነው ይሄ በአሁኑ ጊዜ በዓለም አቀፍ ደረጃ እያየን ያለነው ሁኔታ የሚናገረው። ምርመራው ገና እየተጀመረ ነው ያለው ምን እንደሚገኝ አይታወቅም። በዚህ ሁኔታ ውስጥ ግን የኢትዮጵያ አየር መንገድ ንብረት የሆነ ጄት ተከሰከሰ ተብሎ ሀገሮች ያንን ሞዴል አቆሙ። ዩናይትድ ስቴትስን ጨምሮ በፕሬዚደንት ደረጃ የተሰጠ የማገጃ ትዕዛዝ ወጣ። ቦይንግ ከአሁን በኋላ ማሻሻዮች እስኪደረጉ ድረስ አላቀርብም አለ። ይህንን ያህል አቅም የገነባ ይመስለኛል የኢትዮጵያ አየር መንገድ ይህንን ያህል መታመንን ገንብቶ ዓለምን ያነቃነቀ አይመስላችሁም? አቶ ገነነ እስኪ እርስዎ ምን ያስባሉ? በዚህ እስካሁን ባለን የበረራ ታሪክ ትልቅ ስምና ትልቅ ዝና አለን አየር መንገዱ በዚህ ላይ በጣም ጠንካራ ሰራተኛ ነው ያለው። ፓይለቶቹም ቢሆኑ ዝም ብሎ በቀላሉ በውሽልሽን አልፎ ሹመትና እድገቱን አያገኝም። ረጅም ጊዜ እኔ ባለፍኩበት በኖርኩበት አየር መንገድ ወደ ሰላሳ ሶስት አመት አገልግዬ ያለው በዚህ ዕድሜዬ፣ አንድ ካፕቴን ዝም ብሎ የሚወጣ አይደለም። ስንት መከራ አይቶ፣ ስንት ፍድ አይቶ ነው እዛ ቦታ ላይ የሚደርሰው። ያም መሰለኝ ጠንካራ ስራም መሰለኝ ለዚህ ያደረሰን። አሁን ለት ሲኤንኤን አይተሃል አይደለም? ሪቻርድ ኩዌስት ምንድን ነው ያለው? አንድን አውሮፕላን ጠይቀ ፌል ካደረገብህ የመጀመሪያ ምርጫ የኢትዮጵያ አየር መንገድ መሆን አለበት ነው ያለው። ያ ምንም ያሳያል መሰለኝ እስከ ዛሬ ጊዜ የረጅም ጉዟችንና ድካማችን ውጤት መሆኑን ያመለክታል። በዚህ በሰባ ሶስት አመት የበረራ ታሪኩ አንድም በኢትዮጵያ አየር መንገድ ፌሌዚ የደረሰ አደጋ የለም። አንድ አደጋ እዚህ ባህር ዳር ላይ በበርድ ስራይክ የደረሰ አደጋ አለ። አሞራዎች ኢንጂን ውስጥ ታጭቀው የወደቀ ጊዜ ማለት ነው። ትክክል። ከዛ ቀጥሎ የቤይሩቱ ነው። የቤይሩቱንም አደጋ ሆድ ፍጀው ነው አየር መንገዱ አምኖ የሚቀበለውም አይደለም። ከዛ ውጪ አየር መንገድ በታሪኩ በራሱ እና በሰራተኞቹ ወይም በካፕቴኖቹ ፌለሪቲ እስካሁን በዚህ ሰባ ሶስት አመት የበረራ ታሪክ የደረሰ የለም። ው የኮሞሮስ አጋጣሚም እንደዚሁ ከሽብር ሁኔታ ጋር የተያያዘ ሆኖ ግን ህይወት ሁሉ መትረፍ የቻለበት አጋጣሚ እንደነበረ እናስታውሳለን። የካፕቴን ልውል ታሪክ የምታየው ነው። እሱም ትልቅ ታሪክ ያንንም ያህል እንኳን ገብቶ አትርፎ ተሸላሚ የሆነ ሰው ነው። ስለዚህ ያንን ያህል ትልቅ ግዙፍ ታሪክ ስላለ ያ ታሪካችንም ነው። ሁላችንንም የሚጠጥተን እና የምንተማመንበት አየር መንገድ በቀላሉ ራሱን ለአደጋ የሚሰጥም አይደለ፣ እስከ ዛሬም ሰጥቶ አያውቅም። ያ ነው ትልቅ። አሁን ደግሞ የበለጠ ሀዘናችን ያውን በዚች በአጭር ደቂቃ ወጥቶ በዚህ ፍጥነት ይህንን ያህል አደጋ ሲደርስ በጣም በጣም የእያንዳንዱን ሰራተኛም ሆነ የእያንዳንዱን ሞራላችንን የነካብን ደረሰው አደጋ። አቶ ስመኝ ስቲርሶስ ከቴክኒክ አኳያ ከቴክኒክ ክፍሉ ባልደረባነቱ አኳያ እንዴት ነው የእኔን ጥያቄ የሚመለከቱት? እንግዲህ ሁሉም ከቴክኒካል እውቀት አስቀድሞ የሚመጣው ነገር ዲሲፕሊን ነው። ዲሲፕሊኑን የምትጀምረው ከትምህርት ቤት ነው። እኔ በተማርኩበት ዘመን ዲሲፕሊኑ በጣም ጠንካራ የሆነ እንደውም ብዙዎቹ የወታደር ቤት ነው እስከሚባል ድረስ ነው የነበረው እና ለስራዎች ሁሉ መጀመሪያ ከእውቀት በፊት የሚመጣው ዲሲፕሊን ነው። የፓይለቶቹም ትሬኒንግ ሴንተር በዲሲፕሊን እዚህ ግባ ብለህ የምታማው ነገር አይደለም። ዲሲፕሊኑ ብዙ ነገር አስተምሮ ያልፋል። ብዙ ጊዜ እንደውም ከሚገርሚ ነገሮች በኢትዮጵያ አየር መንገድ ትሬኒንግ ወስደው ስራውን የጀመሩ ሰዎች በሰርተፊኬታቸው ጀርባ የተጻፈውን ቃል ኪዳን በአግባቡ የሚፈጽሙ ሰዎች ቢኖሩ የእነሱ ናቸው ማለት ይችላለሁ። ብዙውን ጊዜ በሕክምናም በተለያዩ ዲግሪዎችም ስትወስድ ከጀርባው ላይ የሚጻፉ ቃል ኪዳኖች አሉ። በተግባር ግን የምትተረጉምበት ቦታ ቢኖር እዛ መስሪያ ቤት ውስጥ ሰዎች ከሚያገኙት ጥቅም ባሻገር እሱን እርግፍ አድርገው ትተው በህሊናቸው ለስራቸው እና ለመስሪያ ቤታቸው ወይም ለሀገራቸው በታማኝነት የሚሰሩበት ድርጅት ነው። ለብዙ ሰው የሚገርም ነው። ገብተህ ብታየው እዛ ግቢ ሰርቶ የሚያውቅ ሰው ተጣልቶ አጉረምርሞ የመጨረሻው ስራ ወደ ስራው ሲመለስ ግን ነገሮችን ሁሉ እንደ ቆዳ ገፎ ጥሎ ወደ ነበረበት ቦታ የሚመለስ ነው። ችግሮች እንኳን ቢኖሩበትም ስራውን በሚያስተጓጉል መልኩ አይፈጽመውም። ሲቆረቆር፣ ተግቶ ሲሰራ ነው ምታየው። ከዛ በተጨማሪ በቴክኒክ ክፍሉም ሃንድስ ኦን ፕራክቲስ የሚባል ነገር አለ። ብዙ የቴክኒክ ስኩሎች ይኖራሉ ዓለም ደረጃ በኢትዮጵያ አየር መንገድ ግን ስትመጣ በቴክኒክ ክፍሉ እቃውን ነክተህ ነው የምትማረው፣ ይዘህ ነው የምትማረው። በቲዮሪ መቶ ሰዓት ሊፈጅብህ ይችላል ትምህርት በተግባር ሲሆን ግን በአንድ ሰዓትም ልትጨርስ ትችላለህ። በአንድ ሰዓት የሚጨርሰውን የተግባር ትምህርት በቲዮሪ ከሆነ ግን መቶም ሰዓት ሊፈጅብህ ይችላል። ቪዥዋላይዝ እስክታደርገው ድረስ እሱም ሆኖ ፐርፌክት አያመጣህም። እዚህ ግን ሁሉም ነገር አጠገብ ስላለ በብቃትና በዲሲፕሊን ነው የምትማረው። የፓይለት ትሬኒንግ ስኩሉም እንደዚሁ በብቃት በከፍተኛ ዲሲፕሊን ስለሚማሩ እያንዳንዷን ነገር በጥንቃቄ ነው የሚሰጡ። ወካ አራውንዳቸው ወካ አራውንድ የምንለው ወደ በረራ ክፍል ከመግባታቸው በፊት ዞር ያገባውን ከቴክኒሽያኑ በተጨማሪ ቴክኒሽያኑ ወይም የጥገና ባለሙያው መጀመሪያ የአውሮፕላኑ ከማስረከቡ በፊት ዞር ያገባውን አይቶ ንጹህ ነው የአውሮፕላን ለአየር ላይ ብቁ ነው ይላል። ለመብረር ብቁ ነው አስተማማ ማግኘ ነው ብሎ ይፈርማል። ከሱ በተጨማሪ ግን ክሮም ራሱ ካፕቴኑ መጥቶ ዙሪያ ገባውን ማየት አለበት። ይሄ ገብ ላይ የምንለው ነው። እኛ ሁለት አይነት ሁለት የተለያዩ አይኖች ማለት ነው። አንዱ የሳተውን ሌላኛው እንዲያገኘው ነው። የየራሳቸውን በራሳቸው መስፈርት ይመዝናሉ፣ ዙሪያ ገባቸውን ያያሉ። ካዩ በኋላ ነው እንደገና የምንፈራረመው ማለት ነው። ያ ምን ያህል ጥንቃቄ እንደሚወሰድ ነው። በእርግጥ የኤርላይን ኢንዱስትሪ ዲሲፕሊን ነው ይሄ። ከዛ በተጨማሪ ግን ለሙያቸው ታማኝ የሆኑ ሰራተኞች ያሉበት ነው። በማንኛውም ችግር ውስጥ ቢሆኑ እንኳን ለስራቸው እንቅፋት የሚሆን ስሜት ውስጥ ሆነው የማይሰሩ ሰራተኞች እና በቴክኒክም ከመነሳቱ በፊት በቂ ምርመራ ተደርጎለት ነው የሚነሳው። ካፕቴኖቹም በብቃታቸው ምታማቸው ነገር አይደሉም። ወይዘሮ ክበበ ሶስት ምንድን ነው የሚያስቡት? አየር መንገዱ ከሰባ ሶስት አመት በላይ አገልግሏል እና በዚህ አገልግሎት ዘመኑ እጅግ በጣም ጠንካራ የሆነ ማኔጅመንት ሲወርድ ሲዋረድ የመጣ የጠነከረ ማኔጅመንት ያለው እና ከዛ በተጨማሪ ግን የድርጅቱ የጀርባ አጥንት የሆኑ እጅግ በጣም ጠንካ ራ ሰራተኞች ከራሳቸው የግል ጥቅም የድርጅቱን የሚያስቀድሙ ሰራተኞች ያሉት በጣም ጠንካራዎች። በተጨማሪ ምንድን ነው የአየር መንገድ አንዱ የስልጠና መንገድ ሰራተኞቹ አገር ውስጥ ብቻ ሳይሆን በዓለም ደረጃ ኮምፒተንት የሆኑ ሰራተኞች ነው ትሬን አድርጎ የሚያፈራው። ብቃት ያላቸው ብቃት ያላቸው የሆኑ ሰራተኞች ነው ትሬን አድርጎ እያወጣ ያለው እና ኢትዮጵያውያንን ብቻ ሳይሆን ለሌሎችም ሀገሮች በተለይ ደግሞ ለአፍሪካ ሀገሮች የስልጠና አገልግሎት እየሰጠም አየር መንገድ ነው። አዎ በትክክል ይሰጣል እና ስለ ቃትና ደረጃ ምንም የምትለው ነገር አይደለም ያለ በደንብ የሚታወቅ በአለም ደረጃ በደንብ ሬቲንጉም ጥሩ ሬቲንግ ያለው አየር መንገድ ነው። ወይዘሮ ክበበ ጌራ ወርቅ፣ አቶ ገነና አበበ፣ እንደዚሁም አቶ ስመኝ ይፍሩ ስለ ጊዜያችሁ በጣም አድርጌ አመሰግናለሁ። መታሰቢያ ዝግጅታችሁ፣ ጸሎታችሁ የተሳካ እንዲሆን እመኛለሁኝ። ሀዘኔን በድጋሚ ገልጻለሁኝ። በሌሎች አጋጣሚዎች ግን ስለ ስራችሁ፣ ስለ አቪዬሽን፣ ስለ በረራ ከሦስታችሁም ጋር እንደገና መለሳለሁኝ። ሰፋ አድርገን እነጋገራለን። ሌሎችም የቴክኒክ ጉዳዮችን የስራ የአገልግሎት ጉዳዮችን ለዛሬ ግን እግዚአብሔር ይስጥልኝ። እግዚአብሔር ያጽናችሁ። በጣም እናመሰግናለን እግዚአብሔር ይስጥልን። መጨረሻ ማለት የምፈልገው በዚህ አደጋ ሕይወታቸውን ያጡ ሰዎች ቤተሰቦችን፣ ወዳጆችን መጽናናትን እግዚአብሔር ይስጣችሁ ላለው በተጨማሪ ነብሳቸውን ላጡ የስራ ባልደረቦቻችን እና መንገደኞቻችን እግዚአብሔር ነብሳችሁን ባጸደገነቱ ያውለው ለማለት የምፈልገኝ ነው። አመሰግናለሁ በጣም እግዚአብሔር ይስጥልኝ። ደህና አመሰግናለን። አሜን።